ወደ ቀጣዩ መጽሔት ትንታኔ ርዕስ እንሻገራለን። ከአምስት ወራት በፊት ከስር የተለቀቁት የዞን ዘጠኝ ጦማሪያንና ጋዜጠኞች ከስር ከተለቀቁም በኋላ አገር ውስጥ በነጻነት መንቀሳቀስ እንዳልቻሉ፣ እንዲሁም ለሽልማት ለትምህርትና ለስልጠና ላገኟቸው እድሎች ከአገር መውጣት እንደተነፈጉ ይገልጣሉ። ባምቦ ዩኒቨርሲቲ የህግ መምህር የነበረውና የዞን ዘጠኝ አምደኞች ዘላለም ክብረትና ጋዜጠኛ አስማማው ኃይለ ጊዮርጊስ ከስር በኋላ ስላለው ህይወታቸው ጽዮን ግርማ ጠይቃቸዋለች። አስማማው ኃይለ ጊዮርጊስ በሚያብራራበት ይጀምራል። ከስር ከወጣም በኋላ ወደ ስራ ገበታችን መመለስ ያልቻለን በርካቶች ነን። እንደኔ ያሉት ደግሞ ጭራሽ ለስራ የሚያመለክቱበት ድርጅትም አልነበራቸውም። ያው እኔ የምሰራበት የነበረው አዲስ ጉዳይ መጽሔት ነበረ፣ በሮዛ አሳታሚ ስር ማለት ነው። ድርጅቱ ስለተዘጋ የማመለክትበት ቦታም አልነበረም። የሆነ ሆኖ እሱ እንዳለ በተለያዩ አጋጣሚዎች ከሀገር የምንወጣበት እድል ራሱ እንድንከለከል ተደርገን ያለ ነው። እስቲ የራስህን ንገረኝ ምንድን ነው የገጠመህ አንተ? እኔ በግሌ እንግዲህ ያው ከዚህ በፊት ከነበረኝ የጋዜጠኝነት የስራ ልምድ ጋር በተያያዘ አንድ እድል አግኝቼ በጀርመን ሀገር የመንግስታዊ ትልቅ የሚዲያ ተቋም ነው፣ ዜድኤፍ ይባላል። ለዛ አጭር ትሬኒንግ አግኝቼ ወደዛ አቅንቼ ነበረ። ስሄድ ምንም የገጠመኝ ችግር አልነበረም። ስመለስ ግን ኢሚግሬሽን ሪፖርት እንዳደርግ ነው የተጠየቅኩት። እዛም ሄጄ የሚመለከተውን አካል አግኝቼ ሳናግር እንዴት ልትወጣ ቻልክ? የሚጣራ ነገር አለ። ስለዚህ ከዚህ ሰዓት አንስቶ እኛ ስንደውልልህ ካልሆነ እንዳትመጣ ተብዬ ነው የተመለስኩት። ጉዞ ዶክመንቴንም እነሱ ወስደውታል ማለት ነው፣ እነሱ እጄ ነው ያለው። ዘላለምስ ስ እስቲ አንተም የገጠመህ ነገር ምን እንደሆነ ንገረን፣ ከእስር በኋላ እና አሁን ያለህበትን ሁኔታ። እሺ፣ እኔም አመሰግናለሁ። ያው ከሞላ ጎደል አስማማ ካለ ጋር ይቀራረባል ከእስር እንደወጣሁ እኔ አክቹዋሊ ያው ገና እንደታሰርኩ ነው። ከምሰራበት ዩኒቨርሲቲም ኮንትራክት የስራ ውሌ እንደተቋረጠ ያየሁት ያኔ እስር ቤት እያለሁ ነበር። ከዛም በኋላ በተደጋጋሚ ጠይቄ ነበረ፣ እስካሁን ብዙም መፍትሄ አላገኘሁም በዛ ጉዳይ እና ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ፣ ነገር ግን ያው እንደተባለ ምንም ፓስፖርቴን ከኤርፖርት ሳይቀምጭ ያለው በአመለክትም አራት ወር አለፈ። አሁን ተወሰደ ፓስፖርት መልስ የሚሰጥም አካል የለም። አክቹዋሊ ለምን እንደተወሰደ ኤክስፕሌን የሚያደርግም አካል የለም። ከሀገር መውጣትም አትችልም ነው የሚሰጡት ምክንያት። በዚህ ሁኔታ ነው ያለው እንግዲህ። ስራም እየሰራችሁ እንዳልሆነ ከሀገር መውጣት እንዳልቻላችሁም ገልጻችሁልኛል። አሁን ታዲያ ምን እያደረጋችሁ ነው? በግል አንዳንድ ስራዎች ለመስራት እየሞከርን ነው። እቅድ ኔ ለምሳሌ ስብች ያለው መማር ተፈልግ ነበረ። ያው በዛ ምክንያት አልተሳካም። እንደውም ሰሞኑን የ ያንግ አፍሪካን ሊደርሽፕ የሚባል የፕሬዚደንት ኦባማ ፕሮግራም አለ። በየዓመት አፍሪካን ወጣቶች በስድስት ሳምንት ሄደው የሚወስዱት ፌሎሽፕ ነው። እሱንም እንዳለፍኩ ተነግሮኝ ነበር። ነገር ግን ያው ባለው ሁኔታ ፓስፖርትም የሚሰጠኝም ፓስፖርት የበኔ የለም ያንም ምድል የሚያልፍ ይመስላል። አሁ ሁለታችሁም ከሀገር መውጣትም እንዳልቻላችሁ፣ ስራ መስራት እንዳልቻላችሁ ነው የገለጻችሁት እና ሌሎቹ እስከ እናንተ ጋር የተፈቱት አጋሮቻችሁ ያሉበት ሁኔታ ምን ይመስላል? ከአስማማው ልጀምረ ሁላችንም በአንድ አይነት ነገር ውስጥ ነው ያለነው ከሞላ ጎደል ማለት ነው። ገና ያው ክሳቸው በሂደት ላይ ያሉ ለቀጠሮ የቀረቡት ጓደኞቻችንን ሳይጨምር ያው እነሱ ክሳቸውን እስኪጨርሱ ድረስ የተለየ ምንም ያደረጉት ሙከራ የለም ከሀገር የመውጣት ሆነ ሌሎች ነገሮች። ነገር ግን አስቀድሞ ክሳችን የተቋረጠው እና በህግ አግባብ ምንም አይነት የክስ ሂደት ውስጥ የሌለ ነው ልጆች ግን ያው የህገ መንግስታዊ ወይም ዓለም አቀፋዊ የሰብአዊ መብት የሆነው ከቦታ ቦታ የመንቀሳቀስ መብታችን ተጥሶ ነው ያለ ነው። ዘላለም እዚህ ላይ አጠቃላይ ያለውን ሁኔታ በሚመለከት ሁላችሁንም በሚመለከት የምትጨምረው ነገር አለ? እኛ እንግዲህ መጀመሪያ ጀምሮ ስንታሰር ያለ ከህግ አግባቦች ነው የታሰርነው ብለን ነበር። በድንገት ተፈታን። በድንገት ስንፈታም የባከነው ጊዜያችን አንድ አመት በላይ ታስፈራል። ብዙ ሰው ተንገላቷል፣ የእኛም ተሰቃይተናል። ያን እንኳ ለምን ሆነ ሰዓት ብለን አልጠየቅናቸውም። ነገር ግን ይባስ ብለው ተፈተነ መንቀሳቀስ አትችሉም። እዚህም ሀገር መስራት አትችሉም። በቃ እኛ ስንፈቅድ ነው ሁሉም የሚሆነው የሚል መልስ ነው የሚሰጡት። እንደውም ኢሚግሬሽን ያሉ ሰዎች ሁላችንም ሊትራሊ በዛ አይነት ሲቹዌሽን ውስጥ ነው ያለ። እንደውም አክቲቭ ክስ ያለባቸውም ጓደኞች አሉን። አራት ለአራት ይቆምልን ዘንድ በተደጋጋሚ እንጠይቃለን። ከዚህ ሁሉ ሁኔታ በኋላ ምን ለማድረግ አስባችኋል? እኔ በጊዜው ፓስፖርቴም እንደተወሰደ ለኢትዮጵያ ሰብአዊ መብት ኮሚሽን አመልክቼ ነበረ። መንግስት የሰብአዊ መብት አካል እነሱም፣ በተለይ መንቀሳቀስ መብት ጋር ተያይዞ ይሄ በአዋጁ የተሰጠ ስልጣን አለ ኮሚሽኑ ለ ኮሚሽኑ ሊፈታል ይገባል ብዬ ኮሚሽኑም ሂደው ጠይቀው ነበር። ነገር ግን ከአቅማችን በላይ ነው ነው ያሉን። ለኮሚሽኑ ምላሽ መስጠት አልፈለጉም የኢሚግሬሽን ባለስልጣናት። ኮሚሽኑም አቅም የለኝም ብሏል። ከዛም በኋላ ለአለም አቀፍ የሰብአዊ መብት ተቋማት ለማመልከት ያው አገር ውስጥ ያሉትን አማራጮች መጨረስ አለብሽ፣ ኤግዞስሽን ኦፍ ሎካል ሬሜዲስ ይባላል። ያን ለመጨረስ አሁን ወደ ፍርድ ቤት ለመሄድ ክስ ጨርሰናል እንግዲህ ከዛ በኋላ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል እና የአፍሪካ ህብረትም ኮሚሽን አለ፣ የሰብአዊ መብት ኮሚሽን። እዛም ለማመልከት አቅደናል። አስማማውስ በአንተ በኩል ምን ለማድረግ አስበሃል? ከሞላ ጎደል ከዘላለም ጋር ተመሳሳይ ነው። እኔ የሚያሰብኩት ነገር ከጠበቃችን ከአቶ አማሃ ጋር ተነጋግረን ፓስፖርታችንን ለመነጠቅ ምንም አይነት ህጋዊ የሆነ ማብራሪያ ማንም ሊሰጠን አልቻለም። ሲጀመርም መነሻውም ወይም መድረሻውም ላይ ይሄ ነው ይሄ ነው የሚባል የህግ ማብራሪያ የለውም ስለዚህ ይሄ ትልቅ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረን ወደ ክስ ሂደት እንደምናመራ ነው። እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዜር ስጥልኝ። እኛም እናመሰግናለን። በዚህ ጉዳይ ላይ ምላሻቸውን እንዲሰጡን የኮሚኒኬሽን ሚኒስቴር ሚኒስትሩን አቶ ጌታቸው ረዳን በተደጋጋሚ ጠይቀናቸው ጉዳዩን ካዳመጡንና አጣርተው ምላሽ እንደሚሰጡን ከገለጹልን በኋላ ስብሰባ ላይ ነን በማለታቸው ምላሻቸውን ማካተት አልቻልንም።